ሶማሌ ክልልን እናድን ብሎ ራሱን የሚጠራ ማህበር ሁለቱ አባላቱ በሶማሌ ክልል የሽግግር መንግስት መቋቋም አለበት ሲሉ ለአሜሪካ ድምፅ ተናገሩ። ማህበሩ በአሁኑ ጊዜ በክልሉ ሰላምን ለማጠናከር ከፌዴራል መንግስቱ ጎን እንደሚቆም አረጋግጠው የክልሉን አስተዳዳሪዎች ግን ህዝቡ እንዲመርጥ አሳሰበው። የቀድሞ የክልሉ ፕሬዝደንትና አጋሮቻቸው በፍጥነት ለህግ እንዲቀርቡም ጥሪ አድርገዋል። መለስካቸው አመሃ ዝርዝሩን ይዟል። ሶማሌን እናድን የተሰኘው ማህበር በአዲስ አበባ ከአራት ወራት በፊት እንደተቋቋመ የማህበሩ አባላትን የሚሉት አቶ አደም አላሌ አሊና አቶ መሐመድ አደን አፍሎ ያስረዳሉ። ማህበሩ ከክልሉ ዞኖችና ወረዳዎች በሙሉ ከእያንዳንዱ የሶማሌ ቦታ የተውጣጡ ሰዎች ሽማግሌዎችና እውጋዞች እንዲሁም ሱልጣኖች እንደሚገኙበትም ይናገራሉ። ይህ ማህበር እንደተመሠረተም ጠቅላይ ሚኒስትር አብይ አህመድን አግኝቶ ለማነጋገር ብርቱ ጥረት ቢያደርግም አልተሳካለትም ብለዋል። በዚህም ማኅበሩ የተሰማውን ቅሬታ አልሸሸጉም። ይሁንና በሐምሌ ወር መጨረሻ ማኅበሩ በድሬዳዋ ከተማ እጅግ ትልቅ ስብሰባ አካሂዷል። በዚህም ማኅበሩ ለመንግሥት ያለውን መልእክት በግልጽ አስተላልፏል ነው የሚሉት አቶ አደም አላሌ አሊ ከአምስት ሺህ በላይ ከሁሉ ዞኖችና ወረዶች ምሁራን ሆኖ ሽማቅሌ ሆኖ ኦጋሶችና ሱልጣኖች ሆኖ ተሳተፉት እና አሳይተናል። የእኛ ብቸኛ ተቋም መሆናችን አሳይተናል። መንግስት የሌለበት ቦታ የእኛ መተካት እንደምንችለውና መንግስት ለመርዳት እና ትራንዚሽናል ጉቨርንመንት ለመስራት የክልሉ ሽግግር መንግስት ለምን መንግስት ስለጠፋ ለማቋቋም የእኛ ሙከራው ይሄ ነው። ህዝቡ ደግሞ አሳይተናል። ዛሬ ግን የእኛ ሀሳባችን እንደሚመስለው 27 ዓመት ኢፒአርዲኤፍ ከላይ ነበር የሚጠቆሙትን ከላይ ፕሬዚዳንት ከላይ ምክትል ከላይ ምናምን ነበር። ይህንን ሀያ ሰባት ዓመታት ሶማሌ ህዝብ በራሱ ፍላጎት የሚወከሉትን አልመረጠም። ስለዚህ እኛ የምንፈልገው ዛሬ ምንድ ነው ይህንን አስራር እንዲቆም እና መስጠንቀቂያ ነው የምንሰጠው አዲሱ መንግስት አሁን ለውጥ ያመጣው መንግስት ቪኦኤም የሽግግር መንግስት የምትሉት አካል ማህበሩ በኃላፊነት ውስጥ እንዲያቋቁም ነው የምትፈልጉት? የሚል ጥያቄ ሰንዝሮ ነበረ። ሌላው የማኅበሩ አባል አቶ መሐመድ አደን አፍሎ ምላሽ ሲሰጡ መውሰድ አይደለም እኛ የምንለው የህዝብ ተሳትፎ ያለበት ህዝቡ የራሱ ተወካይ መምረጥ አለበት እንጂ ከላይ ዲክቴት ተደርገውለት ለሚመጣ ሰው አንፈልግም፣ ሾም አንፈቅድም። ይሄ ነው እኛ የማንፈልገው። ይሄን ለማድረግ የሚቻልበት ሁኔታ አሁን በሶማሌ ክልል ውስጥ አለ? ሰላም የለም። አሁን እንደምናየው በጣም ብዙ ህይወት ጠፍቷል፣ ብዙ ንብረት ወድመዋል። ካሁን ድረስ እንደውም በሰራዊት ኃይል ነው ትንሽም ጋብ ያለ ነው የሚባለው። እንዴት ነው የምታዩት? ይሄ እንዴት አድርጎ ሊሆን ይችላል? የኛ የምንለው እውነት ነው። ዛሬ ብዙ ንብረት ተዘረፈ፣ ብዙ ሰው ሞተ። መጀመሪያ የሞቱ ሰዎች የሐዘን መግለጫ ነው የምንገልጹ የእኛ ህዝብ ነው። አማራ ሆኖ ኢትዮጵያዊ ነው። ኦሮሞ ሆኖ ኢትዮጵያዊ ነው። የእኛ ነው የሞትት የኛ ህዝብ ነው። ከዛሬ እስከ ዛሬ ስንት ከአምሳ አመት በላይ ይህ ህዝብ አብረው የሚኖሩት ህዝብ ነበር። ታይቶ የማይታወቅ ነው የተደረገው ግድያ ምናምን። ማን ነው ያደረገው? ወንጀለኞች ናቸው መንግስት ነን ያሉትንና በሰብአዊ መንገድ የወሰዱትን ሰዎች ነው። ይሄን ግድያ ያደረጉትን ይሄ ሰዎች ህዝብ የገደሉትንና ንብረት የተዘረፉትን ወደ ፍርድ ቤት እንዲቀርቡ ነው የምንፈልገው መጀመሪያው። ሁለተኛው ፍርድ ቤት ሲቀርቡ አሁን እውነት ነው ችግር አለበት። ክልላችን ያለው ችግር መፍታት የሚችለው የእኛ ብቻ ነው ህዝቡ ነው መፍታት የሚችለው። አቶ አደም አላሌ አሊ ጨምረው ሲያብራሩም ቀደም በስልጣን ላይ የነበሩ የክልሉ አመራር አባላት ወንጀለኞች ናቸው ሲሉ ይከሱና፣ መንግስት ሊፈታቸው አይገባም ይላሉ። የተረጋገጠ ሰላም ይመጣ ዘንድም ከመንግስት ጋር መወያየት ይገባል ሲሉ ያስረዳሉ። ለህዝቡም እያስተላለፍናል የሚሉትን መልእክት ገልጸዋል። ተባበሩ፣ ለየኛ ሚሊተሪ ተባበሩ፣ አሳዩት፣ ወንጀለኞቹ አሳዩት። ማን ነው ችግር የፈጠረው ሰላም ከእነሱም ጋር ስሩና ይፈጠር ነው የምንለው። ከዛ በኋላ እኛ አሁን ሰላሙ በቅርብ ጊዜ እንደሚመጣ ነው የምንገመተው። ግን ምንድን ነው የምንፈልገው? ከመንግስት ጋር መወያየት። መንግስት አሁን ዛሬ የፓርቲ ኃላፊ ሾሜ፣ ይህ ፓርቲ ራሱ ወንጀለኛ ነው። ህዝብ የገደለው ፓርቲ እሱ ነው። ወንጀለኛ የሆነው እንዴት ይሾማል? ከተሾሜ ደሞ የኛ አህመድ ሲ አንቃወሙም የኛ ልጅ ነው ከሱ ጋር አብረን እንሰራለን። ከሱ ጋ የኛ የምንፈልገው ሰላም ነው፣ ከሱ ጋር አብረን እንሰራለን፣ ከመንግሥት ጋር አብረን እንሰራለን። እንወያይና ሽግግር መንግስት አብረን እንቋቋም፣ አላማችን ይሄ ነው። በዚህ ዓላማችሁ መንግሥት ባያስማማስ የሚል ጥያቄ አክየነበረ እንቃወማለን። ለምን እንደ ድሮ እንሾማለን እንደ ድሮ እንደዚህ እናደርጋለን ከተባለ እኛ እንደ ድሮ አንቀበሉም። ኢትዮጵያ ለምን ጅግር ውስጥ ገባች? ለግን ጅኤዩ ጅግር ውስጥ የገባች ለኦሮሚያ ክልል ይሾማሉ ነበር፣ ለሶማሌ ይሾማሉ፣ ለአማራ ይሾማሉ። ይሄ የቲፒ ኤልፍ ስራ ነበር። ዛሬ ቲፒ ኤልፍ የለም። ኦፒዲዮ በዚህ ስራ ይቀጥላለው ካለ ትልቅ ስህተት ይገባልና ኢትዮጵያ እንዲትፈርስ ነው የሚፈለገው ማለት ነው። የእኛ ሀሳባችን እና ኢትዮጵያ እንዳይትፈርስ ነው የምንሰራው እኛ ኢትዮጵያ አንድነት ኢትዮጵያ አንድ ልትሆን ነው የምንፈልገው። ኢትዮጵያ ህዝብ እጅ ተያይዘን ሰላም አብረን መፍጠር ነው የምንፈልገው። አሁን የድሮ ፕሬዚደንት አብዲ ላይ የት ነው ያሉት? ታስሯል፣ አሰሩት። ግን የት እንደወሰዱትን አናውቁም። ግን ወንጀለኛ ስለሆነ ፍርድ ቤት ቶሎ ይቅረብ። አብዲ ላይ እሱ አይደለም ትዕዛዝ ያሰጠው ቤተ ክርስቲያን ለመቃጠል ባንኮች ለመዝረፍ የእሱ ሰዎች አይደለም ትዕዛዝ እሱ የሰጠው ነው። ይህ ትዕዛዝ አስተላለፉት አይደለም። ማስረጃ አለን፣ በቂ ማስረጃ አለን፣ በቂ ማስረጃ አለን። እነሱም ኢትዮጵያ ህዝብ እንደገደሉትን ሌላው እንኳን ተው፣ ድሬዳዋ ውስጥ የተከሰተው ነገር ጅቡቲያኖቹ መቱት፣ ምን ያደረጉት ጅቡቲያኖቹ። ሌላ ትልቁ ስህተት ምንድን ነው? የእኛ መንግስት፣ ፌዴራል መንግስት ሀዘን መግለጫ ለጅቡቲ ሰዎች አልሰጠም። ምን ማለት ነው? እንደዚህ አይነት አቶ አደም አላሌ አሊ ይህን ይበሉ እንጂ፣ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በውጭ ጉዳይ ሚኒስትሩ በዶክተር ወርቅነህ ገበየሁ አማካይነት ለጅቡቲው ፕሬዚዳንት በላኩት መልእክት በድሬዳዋ ከተማ ለተገደሉት የጅቡቲ ዜጎች የተሰማቸውን ሐዘን በራሳቸውና በኢትዮጵያ ህዝብ ስም መግለጻቸው ትናንት የኢትዮጵያ መንግሥት መገናኛ ብዙሃን ይፋ አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ Bye-bye.